በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናመሻቸው የተከበራቸው አድማጮች የሐሙስ የካቲት 1 2010 ዓ ም ፕሮግራማችንን ይዘናል። ሰሎሞን አባተና ቆንጂት ታየነን። ጋዜጠኛ እስክንድር ነጋና አንዱ አለም አራጌን ጨምሮ 746 እስረኞች በይቅርታና ክሳቸው ተቋርጦ እንዲለቀቁ መወሰኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ከዛሬ ጠንካራ ነኝ ብዬ በተወሰነ መልኩ አስብ ነበር። ዛሬ ግን ጥንካሬ የሚሸረሸረው ነገር ሆኖ ያገኘሁት በቃ ሰውነቴ ሁሉ መንቀጥቀጥን የጀመረው በዜናው በጣም ተደስቻለሁ። ትልቁ ደስታዬ ደግሞ ለልጃችን ናፍቆት ነው። ሽናቸው ደውለው የነገሩኝ ስም ጠርቷል ብለው ነው። በደንብ አስረግጦ የነገሩኝና ና ግን ስቲንም ከሰማው በኋላ ነው ወይም እሱም ካየው በኋላ ነው ማረጋግጦ ብያለሁ። የእስክንድር ነጋ ባለቤት ሰርካለም ፋሲልና የአንዷለም አራጌ ባለቤት ዶክተር ሰላም አስቻለው ናቸው የሰማችኋቸው። ዝርዝሩም በአብይ ርዕስ እናቀርባለን። መልካም ምሽት ክቡራትና ክቡራን፣ እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን የዓለም ዋና ዋና ዜና እናሰማቸዋለን። የኬንያ ፕሬዚደንት ኡሁሩ ኬንያታ ሰፋ ያለና ሁሉን ያካተተ ካቢኔ እንዲያዋቅሩ የሚጠይቅ በብዙ መቶዎች የተቆጠሩ ተቃዋሚዎች የተካፈሉበት ሰላማዊ ሰልፍ ዛሬ ሐሙስ ዋና ከተማዋ ናይሮቢ ላይ ተካሂዷል። ምክር ቤቱ ተመራጮችን ውድቅ እንዲያደርግና ፕሬዚደንት ኬንያታም በምርጫቸው ብዙ ሴቶችንና ወጣቶችን እንዲያካትቱ ፖለቲከኞች እየጠየቁ ናቸው። ይህንን አስመልክቶ የደረሰንን ዘገባ በመጽሔት ክፍለ ጊዜ እናቀርባለን። በፒዮንግቻንጉ የክረምት ኦሊምፒክ ጨዋታዎች መክፈቻ ዋዜማ በሁለቱ ኮሪያዎች መካከል ወዳጃዊ ንግግር መፈጠሩን እንደምትደግፍ ቻይና አስታወቀች። የቻይና የውጭ ጉዳይ ሚኒስትር ዋንጊዋንግ ዛሬ ቤጂንግ ውስጥ ለጋዜጠኞች በሰጡት መግለጫ ንግግሮቹና ድርድሮቹ መቀጠል አጣብቅኙን ለመፍታትና ባሕረ ገቡን አካባቢ የወረሰውን መጥፎ አዙሪት ለመስበር ብቸኛው መንገድ ነው ብለዋል። ይህ በዚህ እንዳለ የውጭ ጉዳይ ሚኒስትሩ ለአፍሪካ ህብረት ሊቀመንበር ሙሳ ፋኪ ጋር በጋራ በሰጡት ጋዜጣዊ ጉባኤ የቻይና የግንባታ ሰራተኞች አዲስ አበባ የሚገኘውን የአፍሪካ ህብረት ጽህፈት ቤት በኢንተርኔት መሰለያ አስገብተውበታል ተብሎ የወጣውን ሪፖርት ግንኙነቶቻችንን ለማናጋት የተፈጸመ ነው ሲሉ ውድቅ አድርገውታል። ቻይና ጽህፈት ቤታችንን ትሰልላለች ብዬ አልጠረጥርም ያሉት ሙሳፋኪ ከተልዕኳችንና ከቻይና ግንኙነታችን ጋር ለማጠናከር ካለን ፍላጎት የሚያዛንፈን ተግባር አይኖርም ብለዋል። የፈረንሳይ ጋዜጣ ሎሞንድ ስማቸው ያልተገለጸ የህብረቱ ባለሥልጣናትን ጠቅሶ ባለፈው ወር ባወጣው ዘገባ ቻይና በሁለት መቶ ሚሊዮን ዶላር የገነባችውን የአፍሪካ ህብረት ሕንፃ መሰለያ መሳሪያዎች ጠቅጥቃበታለች ሲል ዘግቧል። ሰሜን ኮሪያ የኒውክሌየርና የተወንጫፊ መሳሪያ መርሃ ግብሮቿን እንድትገታ ዩናይትድ ስቴትስ ከአጋሮቿ ጋር ሆና ከባድ ግፊት እንደምታደርግ የዩናይትድ ስቴትስ ይህንኑ እንደምትቀጥልም የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ለደቡብ ኮሪያ ማረጋገጫ ሰጥተዋል። ምክትል ፕሬዚደንቱ ዛሬ ደቡብ ኮሪያ ገብተዋል። ፒዮንግያንግ በደቡብ ኮሪያ በሚካሄደው ኦሎምፒክ ውድድር አጋጣሚ ተጠቅማ ልታማልል የምታደርገውን ሙከራ ለመቀናቀን ነው ያቀዱት። ፔንስ አካሄዳቸው በፒዮንግያንግ ላይ ተጽዕኖ ለመፍጠር በሚካሄደው እንቅስቃሴ ደቡብ ኮሪያ የያዘችው ጥረት ዙሪያ መቃቃር ሊፈጥር እንደሚችል እየተነገረ ነው። ምክትል ፕሬዝደንቱ ቀደም ብለው ጃፓን ውስጥ ሲናገሩ ከሰሜን ኮሪያ ጋር ያለው የኒውክሌየር ፍጥጫ በሰላማዊ መንገድ መፍትሄ እንዲያገኝ ዩናይትድ ስቴትስ ትፈልጋለች፣ ካስፈለገም ኃይል ለመጠቀም ዝግጁ ነች ማለታቸው ይታወሳል። ይህ በዚህ እንዳለ የደቡብ ኮሪያ ፕሬዚደንት ኪም ጄ ኢን በዚህ ሳምንት ከሰሜን ኮሪያው መሪ ኪም ጆንግ ኡን እህት ጋር ይገናኛሉ ተብሏል። ፕሬዚደንት ሙን ፒዮንግ ቻንግ የክረምት ኦሊምፒክስ ውድድር ከሚካፈሉት የሰሜን ኮሪያ ልኡካን ጋር የፊታችን ቅዳሜ አብረው ምሳ እንደሚበሉ የፕሬዝደንቱ ቃል አቀባይ አስታውቀዋል። ከፒዮንግ ያንግ መልእክተኞች መካከል አንዷ የሰሜን ኮሪያ ሰራተኞች ፓርቲ ከፍተኛ አባል የሆኑትና የወንድማቸው የኪም ጆንግ ኡን ዋና አማካሪ ኪም ዮ ጆንግ እና የሀገሪቱ ስነስርዓታዊ ርዕሰ ብሔሩ ኪም ዮንግ ያም ይገኙባቸዋል። እንደ ኤሮፓውያን አቆጣጠር በ1950ዎቹ መጀመሪያ ከተካሄደው የኮሪያ ጦርነት ማክተም ወዲህ ለረጅም ጊዜ ሰሜኗን እየገዛ ያለው ቤተሰብ አባል የሆነ ሰው ደቡብ ኮሪያን ሲረግጥ የኪም እህት የመጀመሪያ ናቸው። የዩናይትድ ስቴትስ የተወካዮች ምክር ቤት አባላት የፌዴራል መንግስት መስሪያ ቤቶች ወጪ ለሁለት አመት የሚሸፍን የበጀት ዕቅድ ላይ ዛሬ ድምጻቸውንና የመንግሥት መስሪያ ቤቶች እንዳይዘጉ ለመከላከል እየተዘጋጁ መሆናቸው ተገለጸ። አስቀድመው ድምጻቸውን የሚሰጡት የመወሰኛ ምክር ቤቱ አባላት እንደሚሆኑ ተገልጿል። ትናንት የመወሰኛ ምክር ቤቱ የሁለቱም ፓርቲዎች መሪዎች አጨቃጫቂዎቹን የኢሚግሬሽን ጉዳዮች ያልጨመረ ስምምነት ላይ ደርሰዋል። የመወሰኛው ብዙሀን ሪፑብሊካን መሪ የኬንተኪው ሴኔተር ሚች መኮነል ስለተደረሰው ስምምነት ሲናገሩ እንዲህ ነበር ያሉት ፍጹም የሆነ ስምምነት ነው የሚል የለም። ያም ሆኖ የሚያስማሙንን ነጥቦች መፈለግና የአሜሪካን ሕዝብ ማገልገል ላይ አትኩረን ብዙ ጥረት አድርገናል። ከሁሉም ዋናው ነገር ሁለቱ ፓርቲዎች በጋራ የደረሱበት ስምምነት የጦር ኃይሎቻችንን ያሽመደመደውና ብሔራዊ ጸጥታችንን አደጋ ላይ የጣለው የበጀት ቅነሳ መፍትሄ እንዲያገኝ ያደርጋል። ይህ በመወሰኛው ምክር ቤት በኩል ሲሆን በተወካዮች ምክር ቤቱ ግን ስምምነት ላይ መድረስ ሳያዳግት አይቀርም እየተባለ ነው። የተወካዮች ምክር ቤት የአናሳኑ ዲሞክራቶች መሪ ናንሲ ፔሎሲ ትናንት በምክር ቤቱ ጉባኤ አዳራሽ በተቃውሞ ትዕይንት መልክ ለስምንት ሰዓት መናገሪያውን መድረክ ይዘው አምሽተዋል። ከዚያም የምክር ቤቱ አፈ ጉባኤ ፖል ራያን በልጅነታቸው ያለ ሕጋዊ ማስረጃ ከወላጆቻቸው ጋር ስለገቡ አሜሪካ ውስጥ የሚኖሩ የውጭ ሰዎች የልዩ የኢሚግሬሽን ፕሮግራም ዳካ ተብሎ ይጠራል በምሕፃር ተጠቃሚዎች ሁኔታ በጉባኤ ድምፅ እንዲሰጥበት ካላደረጉ ለፌዴራል መንግስት ወጪው እቅድ ስምምነት ድጋፍ አልሰጥም ብለዋል። ፔሎሲ በዳካ መርሃ ግብር ተቃዋሚዎቹን ደግፈን መቆም ምንም የፓርቲ ወገናዊነት ወይም የፖለቲካ ጉዳይ አይደለም። እነሱን የሚመለከተው ሕግ ለጉባኤው ቢቀርብ በጠንካራ የሁለቱም ፓርቲ ድጋፍ ወዲያውኑ ነው የሚያልፈው። በርትተው ይህንን የተናገሩ ሪፑብሊካውያን ባልደረቦቼን አመሰግናለሁ። እነዚህ ድሪመሮች አሁንም ምን ይመጣብን ይሆን በሚል ፍርሃት ተውጠው ነው ያሉት። የሪፑብሊካኑ ሞራለቢስነትና ፈሪነት ይብቃ። የፌዴራል መንግስት በጀት ተሟጦ ዛሬ እኩለ ሌሊት ላይ ፌዴራል መንግስቱ እንደገና ከመዘጋቱ በፊት በተወካዮች ምክር ቤቱ ስምምነት ላይ ይደረስ እንደሆነ ገና ግልጽ አይደለም። መስሪያ ቤቶቹ ይዘጓ ሲሉ የነበሩት ሚስተር ትራምፕ የመወሰኛ የህግ መወሰኛ ምክር ቤቱን የበጀት ስምምነት እንደሚደግፉ ፍንጭ ሰጥተዋል። በመጨረሻም በዩናይትድ ስቴትስ የዋይት ሐውስ ቤተ መንግስት ቋሚ የደህንነት ፍተሻ ይለፍ ፈቃድ ለማግኘት ያልቻሉትን ከፍተኛ የፕሬዝደንት ዶናልድ ትራምፕ አማካሪ ስለምን ነው እስካሁን ስራቸው ላይ እንዲቆዩ ያደረገው ተብሎ እየተጠየቀ ነው። ትናንት ረቡዕ ስራቸውን በፈቃዳቸው የለቀቁት ሮብ ፖርተር የደህንነት ፍተሻ ማለፍ የተሳናቸው ሁለት የቀድሞ ሚስቶቻቸው አካላዊና ስነ ልቡናዊ ጥቃት አድርሰውብናል ብለው ለመርማሪዎች ከነገሩባቸው በኋላ ነው። የመጀመሪያ ባለቤታቸው ኮልቢ ሆደርነስ የሚባሉት ባልና ሚስቱ ጣሊያን ሀገር ሽርሽር ላይ ሳሉ ባል በቡጢ መትተዋቸው ዓይናቸውና ፊታቸው ጠቅሮ የሚያሳይ ፎቶ ብቅ ብሏል። ሃርቫርድ ዩኒቨርሲቲ የተማሩት ጠበቃ ሮብ የዋይት ሀውስ ጽህፈት ቤት ጸሐፊ ነበሩ። ፖርተር ለፕሬዝደንቱ የሚቀርቡ ጽሁፎችና የፖሊሲ ሀሳቦችን በመወሰን ስራ የጽህፈት ቤቱን ሹም ጃን ኬልንም በዋና አማካሪነት ይረዱ የነበሩ ናቸው። ዜናው ለዜና የተያዘው ሰዓት አብቅቷል። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁን የሐሙስ የካቲት 1 2010 ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። አሁን ወደ ምሽቱ አብይረ ስንለፍ ጋዜጠኛ እስክንድር ነጋና አቶ አንዱ ዓለም አራጌን ጨምሮ 746 እስረኞች በይቅርታና ክሳቸው ተቋርጦ እንዲለቀቁ መወሰኑን የሀገር ውስጥ መገናኛ ብዙሐን ዘግበዋል። ጠቅላይ አቃቤ ሕግ ለመገናኛ ብዙሐኑ እንዳስታወቀው እንዳስታወቁት 417 እስረኞች በይቅርታ ሦስት መቶ ሀያ ዘጠኝ ሰዎች ደግሞ ክሳቸው ተቋርጦ እንዲለቀቁ ተወስኗል። የጋዜጠኛ እስክንድር ነጋ ባለቤት ሰርካለም ፋሲል ዜናውን ከሰማች በኋላ በጣም መደሰቷን ለአሜሪካ ድምፅ ተናግራለች። የአቶ አንዷለም አራጌ ባለቤት ዶክተር ሰላም አስቻለው ዜናውን መስማቷን ገልጻ ካየሁ በኋላ ነው የማረጋግጠው ብላለች። የጋዜጠኞች ደህንነት ተሟጋቹ ዓለም አቀፍ ቡድን ሲፒጄ በበኩሉ እስክንድር መጀመሪያውኑም ሊታሰር እንደማይገባው በመግለጽ ዜናው አስደሳች ነው ብሎታል። ጽዮን ግርማ ተጨማሪ አላት። በዛሬ ዕለት የሀገር ውስጥ መገናኛ ብዙኃን ጠቅላይ አቃቤ ሕጉን ጠቅሰው እንደዘገቡት እስረኞቹ የሚፈቱት ክሳቸው ተቋርጦና በይቅርታ ሲሆን በይቅርታ ቦርድ የተወሰነላቸው እስረኞች ጉዳያቸው በሀገሪቱ ርዕሰ ብሔር ሲጸድቅና የተሃድሶ ስልጠና ከወሰዱ በኋላ ይፈታሉ ተብሏል። ይፈታሉ የተባሉት እስረኞች 412 ፍርደኛ የነበሩና 329 ደግሞ ክሳቸው እንዲቋረጥ የተወሰነ ነው። ክሳቸው እንዲቋረጥ ከተወሰነላቸው ውስጥ 278ቱ ከፌዴራል፣ 18ቱ ከአማራ ክልልና 33ቱ ደግሞ ከትግራይ ክልል መሆናቸው ተዘርዝሯል። ከእነዚህ ውስጥ በስም የተጠቀሱት ታዋቂው ጋዜጠኛ እስክንድር ነጋና የቀድሞ የአንድነት ለዴሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንት አቶ አንዱ አለም አራጌ ብቻ ናቸው። ሁለቱም መስከረም 3 ቀን 204 ዓ.ም መታሰራቸው የሚታወስ ሲሆን ጋዜጠኛ እስክንድር ነጋ 18 ዓመት፣ አቶ አንዱ አልማራጌ ደግሞ እድሜ ልክ ስርዓት እንደተፈረደባቸውም አይዘነጋም። በዚህ መሰረት ቃሊቲ በሚገኘው የፌዴራል ማረሚያ ቤት ከታሰሩ ስድስት ዓመት ከወራት ተቆጥረዋል። የጋዜጠኛ እስክንድር ነጋ ባለቤት ሰርካለም ፋሲል ዜናውን ከሰማች በኋላ በጣም መደሰቷንና መደናገጧን ለአሜሪካ ድምጽ ተናግራለች። ዜናውን እንዳየሁት በጣም ነው የተደሰትኩትም የደነገጥኩትም። እስከ ዛሬ ጠንካራ ነኝ ብዬ በተወሰነ መልኩ አስብ ነበር። ዛሬ ግን ጥንካሬን የሸረሸረው ነገር ሆኖ ነው ያገኘሁት። በቃ ሰውነቴ ሁሉ መንቀጥቀጥን የጀመረው በዜናው። በጣም ተደስቻለሁ። ትልቁ ደስታዬ ደግሞ ለልጃችን ናፍቆት ነው። ከዚህ በላይ ዝርዝር መናገሩ ይቅርብኝ። ምክንያቱም ቀሪው የእስክንድርን ድምፅ ከሰማ በኋላ ይሻለኛል። በአጠቃላይ የምለው ግን ቀሪዎች ባስተሳሰባቸው፣ ባመለካከታቸው የታሰሩ ሕሊና እስረኞች ተፈተው አንድ አይነት ደስ የምንደሰትበት ጊዜ እንዲያደርግልን ነው። ሰርካለም ፋሲል እዚህ ዩናይትድ ስቴትስ ውስጥ የምትገኝ ሲሆን ዜናውን ከሰማች በኋላ ወደ ኢትዮጵያ ቤተሰቦቿ ጋር ስልክ ደውላ ሁኔታውን ለማጣራት እንደሞከረች ገልጻ እነሱም ዜናውን ከመስማታቸው ውጭ አዲስ ነገር እንዳላዩ መናገራቸውን ጠቁማላለች። የአቶ አንዱአለም አራጌ ባለቤት ዶክተር ሰላም አስቻለውን በተመሳሳይ እሁድ እለት ገብታ ስትጠይቀውም ሆነ ዛሬም ጠያቂ በገባለት ጊዜ እርሱም ሆነ ቤተሰቦቹ ምንም አይነት ፍንጭ እንዳልነበራቸው ገልጻ ዜናውን ከሰው እንደሰማች ነግራናለች በእውነቱ ዜናውን ሰዎች ናቸው ደውለው የነገሩኝ ስሙ ተጠርቷል ብለው ነው በደንብ አስረግጦ የነገሩኝ እና ግን ምስኪንም ከሰማው በኋላ ነው ወይም እሱም ካየው በኋላ ነው ማረጋግጦ ብያለሁ ዶክተር ሰላም አያይዛ አንድ የአስር አመት አንድ ደግሞ የሰባት አመት ሁለት ወንድ ልጆች እንዳሏቸው ገልጻ አንዱ አለም አራጌ ሲታሰር ልጆች ነበሩ የእርሱ መፈታት በተለይ ለልጆቹ ትልቅ ደስታ ነው ብላናለች። ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ቀን ተመራማሪ አንጄላ ኩንታል ዜናውን ከመንግስት ሚዲያ መስማታቸውን ጠቅሰው እውነት ነው ብለን እናምናለን፣ ከደስታም በላይ የሆነ ዜና ነው ካሉ በኋላ እስካሁን ወደ ሰባት ዓመት በእስር ቆይቷል። በእኛ እይታ እነዚህ ሰባት ረጃጅም ዓመታት ናቸው። አንቺም ሆንሽ አድማጮችሽ እንደሚያውቁት የ18 ዓመታት እስራት ነው የተፈረደበት። ይህ ትልቅ የፍትህ መዛባት ነው የሚል እምነት አለን። አሁን ከእስር ወጥቶ ነፃ ከሆነ እርግጥ ነው ዜናው ትክክል ነው የሚል ተስፋ አለኝ። ከሆነም ልንደሰትበት የሚገባ ጉዳይ ነው። በሌላ በኩል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢስት አፍሪካ ሪጂናል ምክትል ዳይሬክተር ሳራ ጃክሰን በዛሬ ሁለት ባወጡት አጭር መግለጫ አንድ ቀን እንኳን በእስር ማሳለፍ የማይገባው ጋዜጠኛ እስክንድር ነጋ ስራውን በመስራቱ ብቻ ሰባት ዓመት በእስር አሳልፏል ከእስር ወጥቶ ነጻ መሆኑ ግሩም ዜና ነው ብለዋል። አያይዘውም እንደ አቶ በቀለ ገርባ፣ አቶ አዲሱ ቡላ እና ውብሸት ታዬን ጨምሮ በሺዎች የሚቆጠሩ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ሊፈቱ ይገባል ይሆናል ብለዋል። እነዚህ እስረኞች መቼ ይፈታሉ፣ እነ ማንስ ናቸው የሚሉና ሌሎች ጥያቄዎችን ይዘን ሰፋ ያለ ማብራሪያ ለማግኘት ጠቅላይ አቃቢ ህግ አቶ ጌታቸው አምባይ የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን ነበር። ስልካቸው አይነሳም። በመጨረሻም ከቢሮቸው ባህር ዳር ስብሰባ ላይ መሆናቸው ተነግሮናል። በተጨማሪም የመንግስት ኮሚኒኬሽን ጉዳይ ጽፈት ቤት ሚኒስትር ዶክተር ነገሪ ሌንጮን ለማግኘት ሞክረን አልተሳካልንም። ጠቅላይ አቃቤ ህግ ለሀገር ውስጥ መገናኛ ብዙሀን በሰጠው መዚህ መረጃ የኢህአዴግ ስራ አስፈጻሚ ኮሚቴ የይቅርታና የክስ ማቋረጥ እንደሚያደርግ በወሰነው መሰረት የተከናወነ እንደሆነ አስታውቋል። ከዚህ ውሳኔ በኋላ ታዋቂውን ፖለቲከኛ ዶክተር መረራን ጨምሮ የተወሰኑ እስረኞች መፈታታቸው የሚታወስ ሲሆን በሀገር ውስጥ የእስረኞችን ጉዳይ የሚከታተሉ ተሟጋቾችና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ቁጥራቸው ሲያደርጋቸው በውል የማይታወቅ የህሊና ና የፖለቲካ እስረኞች መኖራቸውን በመግለጽ ሁሉም እንዲፈቱ ሲጠይቁ እንደነበር መዘገባችን ይታወሳል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ ለአስር ቀናት ባካሄደው ስብሰባ ለሀገሪቱ ሰላምና አንድነትን ለማስፈን የዲሞክራሲ ምህዳሩንም ለማስፋት የሚያስችለውን ውሳኔ ማሳለፉን የፓርቲው ጽህፈት ቤት የከተሞች የፖለቲካና የድረገጽ ጉዳይ ኃላፊ አቶ ሀብታሙ ሀይለ ሚካኤል ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ነች። በጉባኤው ዙሪያ ያነጋገረቻቸው አቶ ሀብታሙ ለአሜሪካ ድምጽ እንደተናገሩት በማዕከላዊ ኮሚቴ ስብሰባው የተለያዩ አንገብጋቢ ጉዳዮች መዳሰሳቸውንና ሁሉንም የህብረተሰብ ክፍል ታሳቢ ያደረገ ውይይት Then I better know. በድርጅቱ ተጠያቂነትን ለማረጋገጥ የነቃ ተሳትፎ የሌላቸውን አባላት የነቃ ተሳትፎ ባላቸው ለመቀየር አስራ አራት የኢህአዴግ ምክር ቤት አባላት በሌላ እንዲተኩ መደረጉን እንዲሁም አራት የማዕከላዊ ኮሚቴ አባላትም እስከሚቀጥለው ጉባኤ እንዲታገዱና በተጨማሪም አንድ የማዕከላዊ ኮሚቴ አባል በማስጠንቀቂያ እንዲታለፍ መወሰኑን ገልጸውልናል። በአጠቃላይ በስብሰባው ፓርቲው በጥልቀት ተገምግሟል ብለዋል። ወደድ አሁን የተጀመረውን ለውጥ መምራት የሚችልበትን አቋም የገመገመበት እና በሕዝቡ ውስጥ እየተፈጠረ ያለውን የለውጥ የእድገትና አዳዲስ ፍላጎቶች መምራት ጥያቄዎችን መመለስ መምራት የሚያስችል ግምገማ ያደረገው በተለይ ሕዝብ ውስጥ ያለውን ፍላጎት ሕዝብ ውስጥ ያለውን ተነሳሽነት የለውጥ ፍላጎት እስካሁን እንዴት መስመሪያ የነበረው የነበሩ ክስተቶች የነበሩ ስች ናቸው የሚሆን አይተዋል። ከዚህ በመነሳት አሁን ሕዝባችን ከኛ የሚጠብቀው ተግባር ስለሆነ በቀጣይነት ምንምን ላይ ተኩረን እንደምንሰራ ከሕዝቡ ፍላጎቱ መነሳት እነዚህን ጥያቄዎች ለመለስ ነው። ዋናው ለሀገራችን ህዝቦች ኦሮሞ ህዝብ አጠቃላይ ሌሎች ያገናሉት ህዝቦች የተላለፈ መልእክት ነው። መልክቱን በቀጣይነት ያለፉትን ችግሮች በማስተካከል ለወደፊቱ ደግሞ ብሩህ የሆነ ተስፋ እንደሚታይ ና ያንም አብረን ቺን ሀገር አብረን ለመገንባት ቺን ሀገር ብዙ ልዩነቶች ሊኖሩ ይችላሉ። በብዙ ጉዳዮች ላይ እንችላለን፣ ግን አንድ በሚያደርጉት ጉዳዮች ላይ ሀገራችን ህዝቦች ኢትዮጵያን፣ ኦሮሚያን አጠቃላይ ክልላችንን ሀገራችንን እንዴት የጀመረችውን እድገት ክምን ይዞ ማስቀጠል እንችላለን። ስለዚህ ይህና የእያንዳንዱ የዲያስፖራው፣ የምሁሩ፣ የወጣቱ፣ የመላው የመላት ህዝቡ፣ የአጋር ድርጅቶች ሌሎችም ሀገራችን ያሉ ወንድምና እህት ህዝቦች ድርሻ ምንድን ነው የሚለውን እና እዛ ላይም ከኛ ጎን እንዲቆሙ ጀመሩንም የለውጥ እድገት እንዲደግፉ ችግሮቻችን ነገሩ እንዴዱ የያዘለ መልእክት ነው ለህዝቡ። ለአጠቃላይ አቁ መግለጫው ላይ የተሳተፉት አካላት የተላለፈው ከተቃዋሚ የፖለቲካ ፓርቲ ድርጅቶች ጋር መስራት የሚል ነገርም በመግለጫው ላይ ተጠቅሷል። አሁንም እርሱ አንስተውታል። በምን አይነት መልኩ ነው መስራት ሲባል ምንድን ነበረ ጎደለ? እስካሁን እንግዲህ ኢህአዴግም እንደ ኢህአዴግ እንደ ፓርቲም እስካሁን ድረስም እየሰራ ነው፣ ምህዳሩ ክፍት ነው ሲል ቆይቷል። እና አሁን ምን ጎደለ? ምንን አሟልተን እንሰራለን ነው ተብሎ የተወሰነው መስራት የሚለው ድፍን ስለሆነ እንግዲህ በኢህአዴግ ስብሰባ ላይም የተነሳው የፖለቲካ ማደሪያችን አጫችን አስፍተን ከዚህ በበለጠ ማሳተፍ አለብን። ያስቀመጥናቸው የተስቀመጡ ህጎች እንብቻሳን አንደኛው እነዛም የበተለይ ከምርጫ ህጉ ጋር መሳሰሉት ጋር አሁን እየተሰራ ያለ ትልቅ ስራ አለ። እሱ ትልቅ ለውጥ ያመጣል። አንዱ ይሄ ነው። ቀጥሎም በዲሞክራሲያዊ መንገድ በማንኛውም ቦታ በዲሞክራሲያዊ መንገድ መወያየት ሀሳብ ጊዜው አያሳብ ስጭት ጊዜው በመወያየት የሚሄድበትና የሰለጠነ ህብረተሰብ እየሰፋ ያለበት ስለሆነ በተለምዶ መራችንን ለፍተን ሳይሆን ጠጋ ብለን እኛም ከመስመራችን የተወሰነ ደረጃ ሳንለቅ ህገ መንግስታችንን በመጠበቅ ለውይይት ክፍት መሆን አለብን፣ ጠጋ ብለን ማወያየት አለብን የሚል ነው። እስካሁኑ በልማት ስራዎች በሌሎችም እየሰራናለናቸው ጉዳዮች አሉ። አሁን ግን ልንወያይባቸው ልንነጋገርባቸው የምንችላቸውን ነገሮች ድንበርሳ ና ሮች ተወያይተን የምንተማመላ የምንተማመናለን በሰለጠነ መልኩ ለዊት ቢሆን ምህዳር ማስፋት አለብን የሚል መልእክት ነው። እንግዲህ ይሄ የፖለቲካ ምህዳር መስፋት ሲነሳ በእስር ቤት የሚገኙ የፖለቲካ ፓርቲ አመራሮችንም ይጨምራል። ምክንያቱም ከዚህ ቀደም በፖለቲካ ተሳትፎ ምክንያት በእስር ቤት ያሉ በርካታ እስረኞች አሉ። በእርግጥ መንግስት በቅርብ ጊዜ የመፍታት እርምጃ እንደሚወስድ ይፋ አድርጎ ነበረ። ግን እስካሁንም ድረስ ያልተፈቱ እንዳውም ጉዳያቸው ይብሱኑ እየጠነከረ የመጣ እነሱንስ በተመለከተ የተነጋገራችሁበት ነገር አለ? ለምሳሌ እነ አቶ በቀለ ገርባና ከአቶ በቀለ ገርባ በኦፌኮ አመራርነት የታሰሩ በጣም ብዙ ሰዎች አሉ። እንግዲህ በአጠቃላይ ወደድ ውይይቱ የሚያካሄደበት ጊዜ እንደ ሀገርም የፖለቲካ መዳሩን ማስፋት ማለት ወደ ሰፊ ሆነን ነገሮችን ማየት አለብን የሚል ነው። ስለዚህ ባለፈው የተወሰነ እጅግ በጣም ሰፊ መንገድ የሄደና ሰፊ ቅርባነት፣ ሰፊ የማስተዋል እንደ ኢህአዴግም የተወሰነ ውሳኔ ህዝብን የማክበር የህዝብን ጥያቄ ማዳመጥ ያለበትና በህዝብ ዘንድም ትልቅ ግብረ መልስ የተገኘበት ነው። እዚህ በመነሳት በማንኛውም ደረጃ ጉዳያቸው እየታዩ ያለው ህግ ጉዳይ ላይ ያሉትን እንደሚያይ ኢህአዴግም እሁድ ም እዚህ ማግባቡ በግልጽ አስቀምጧል። ስለዚህ በሂደት መታየት የሚገባቸው ነገሮች ሁሉ አንድ በአንድ በግለሰቦች የሚቻ በቡድንም ምንድን ነው ያለው ችግር እየተባለ እየታየ በተለይ በኢህአዴግ ላይ በኢህአዴግ ጉባኤ ውይይት ላይ የተወሰኑ ውሳኔዎች ሳይሸራረፉ ተግባራዊ እንዲሆኑ እሁዴት እንደሚታገልም አቋም በግልጽ አስቀምጧል። ስለዚህ እያያን እንዳንዱ በእስር ቤት ያሉ ዜጎቻችን እንዴት ነው ታቸው የሚከበረው፣ እንዴት ነው በተቀመጠው አቅጣጫ የሚታይ የሚለው ኦዴት በየቀኑ እየገመገመ ከሚመለከቱ አካል ጋር እየተወያየ ለህዝቡ የሚሆነውን ነገር እያሳወቀን የሚሄድም ነው። በዚህ መግለጫ ውይይቱን ያስቀመጠ አቶ ሀብታሙ፣ ከሁሉም በላይ በስብሰባው ትኩረት የተደረገው ውሳኔዎቹ ወደ ተግባር የሚቀየሩበትን ሁኔታ ማመቻቸት የሚለው ላይ ነው ብለውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁኝ ጽዮን ከዚሁ ከኢህአደግ አባል ድርጅቶች አንዱ የኦሮሞ ህዝብ ዴሞክራሲያዊ ድርጅት ማዕከላዊ ኮሚቴ ያወጣውን መግለጫ አብዛኞቹ ተቃዋሚ የፖለቲካ ድርጅቶች በአዎንታዊ ሁኔታ እንደተቀበሉት እየተናገሩ ናቸው ጥርጣሬ እንዳላቸውም ገልጸዋል ኦህዴድ ያቀረበውን የአብረን እንስራ ጥሪም ተቀብለው በተግባር ለመፈተን እንደተዘጋጁም ተናግረዋል መለስካቸው አማሃ ከአዲስ አበባ ተጨማሪ አለው የኦሮሞ ህዝብ ዴሞክራሲያዊ ድርጅት ወደድ ማዕከላዊ ኮሚቴ ለአስር ቀናት ያህል በአዳማ ከተማ ያካሄደውን ስብሰባ አጠናቆ ያወጣው መግለጫ በአገር ውስጥም ይሁን ከአገር ውጭ የብዙዎችን ልብና አእምሮ ስቧል። መግለጫው በስተመጨረሻ ለተለያዩ የኢትዮጵያ የህብረተሰብ ክፍሎች ጥሪ አቅርበዋል። ጥሪ ከቀረበላቸው አካላት መካከል ተቃዋሚ ፓርቲዎች ይገኛሉ። ጥሪውን ልዩ ያደርገዋል ከሚባልለት አንዱ ባህሪው ኢላማው ያደረጋቸው በሀገር ውስጥ የሚንቀሳቀሱ ተቃዋሚዎችን ብቻ ሳይሆን በውጭ አሉ የሚባሉትንም መጨመሩ ነው። ቪኦኤ በሀገር ውስጥ በተቃዋሚ የፖለቲካ ፓርቲነት ተመዝግበው ከሚንቀሳቀሱት መካከል ጥቂቶቹን አናግረዋል። የኦሮሞ ፌዴራሊስት ኮንግሬስ ከኦህዴድ ማዕከላዊ ኮሚቴ የወጣውን መግለጫ በተመለከተ ያለውን አጠቃላይ ምልከታ ያካፈሉኝ የድርጅቱ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ይሄንን በልዩ ጥርጣሬ ነው የምናየው ስራ ላይ ይውላል አይውልም የሚለውን እኛ እንጠራጠራለን ቀደም ሲል እንደነበረው ኢህአዴግ ከተለምዶ የሚያደርገውን የሚናገረውን የሚያደርግ አይደለም ስለዚህ አሁን የመጣውን በተግባር ስናይ እናምናለን እንጂ አሁን ቁርጠኞች ሆነዋል የህዝብን ጥያቄ ይመልሳሉ የሚል ግምት ስላልነበረን ይህንን በዚሁ አይነት እናያለን ነገር ግን መግለጫው በአጠቃላይ የምንቀበለው ነው። መግለጫው ጥሩ ነው። ስንጠይቅ የነበረው ነው። ግን በተግባር የምናይ ይሆናል። በሌላ በኩል የኢትዮጵያ ሕዝብ አሁን የሚጠብቆ ከኢህአዴግ በአጠቃላይ የስርአት ለውጥ ነው፣ የስርዓት ለውጥ እንዲደረግ ነው እና አሁን የሚያደርጉት ደግሞ እነሱ ራሳቸውን ለማጠናከር የሚያደርጉት ጉዳይ ስለሆነ ይህንንም በዚህ መልክ ነው ለማየት የምንሞክረው። በተለይ ለተቃዋሚ ፓርቲዎች ኦህዴድ ያቀረበው የአብረን እንስራ ጥሪ ግን ከዚህ በፊት ከኢህአዴግም ሆነ ከኢህአዴግ አባል ድርጅቶች ወጥቶ የማያውቅ በመሆኑ ይህንን ጥሪ ኦፌኮ እንዴት ይመለከተዋል የሚል ጥያቄም አክዬ ነበረ። አቶ ሙላቱ ገመቹ እኛ ቀደም ብለንም ይህንን ጥሪ ራሳችን ስለዚህች አገር ጉዳይ ወይም የኦሮሞን ጉዳይ በሚመለከት በኦሮሞ ስም የተደራጁ ድርጅቶች ሁሉ በአንድነት ሆኖ የኦሮሞን ጥቅም ለማስጠበቅ የኢትዮጵያን አንድነት በዚሁ አይነት አብሮ ለመሄድ ጥያቄ አቅርበናል እና ስለዚህ ይህንን የምንቀበለው ነው ጥያቄያችንም ስለነበረ በትክክል ለመስራት ዝግጁ እስከሆኑ ድረስ ሌሎች ድርጅቶች ጋር ለመስራት ፈቃደኞች ነን እና ስለዚህ ወደ ኋላ የምንለው ጉዳይ አይደለም። የሰማያዊ ፓርቲ የኦህዴድን መግለጫ የተመለከተበት አይን በጥቂቱ ለየት ያለ ነው። አቶ የሸዋ ሳሰፋ የፓርቲው ሊቀመንበር ይህን ብለው ነበር እንግዲህ ከዚህ በፊት ከነበሩት ነው የምናነጣጥረው እና ከዚህ በፊት በመጀመሪያ ደረጃ ከአራቱ ድርጅቶች አንዱ ብቻ ነው ጎልቶ የሚወጣበት ሌሎቹ የሚታፈኑበትና በደንብ የዛኛው ተቀጠላች መሆናቸውን በሚያሳብቅ መልኩ የሚታዩበት ነበር እስካሁን ያለው አሁን ግን ኦዴድ እንደ ድርጅት ለብቻው የተባለውን ያክል ቆይቶ በአቋም ደረጃ ከአባል ድርጅቶች በተሻለ ተራማጅ በሆነ መልኩ ለሕዝብ የሚጠቅም ተስፋ የሚሰጥ አይነት መግለጫ ሆኖ ነው ያገኘነው። ሰማያዊ ፓርቲ የቀረበውን ጥሪ ለመፈተን ዝግጁ መሆኑንም ገልጿል። እንግዲህ በትክክል እንደው ቃል በቃል እዛ ላይ እንደተገለጸው እንደ ነብር ዥንጉርጉር የሆነው ግንኙነታችን የዛው አይነት የሀሳብ ልዩነት ሊንጸባረቅበት ይገባል የሚል ይዘት ያለውም አውጥተዋል እዛ ላይ የችግሩም አንዱ ምንጭ እንደ ፓርቲ እንደዚህ አይነት ዥንጉርጉር በሆነ አገር ውስጥ አንድ አይነት ብቻ ሀሳብ የአንድ ድርጅት ብቻ አስተሳሰብ በአንድ ድርጅት ብቻ ተጠርንፎ ይኖር ስለነበር የመጣ ችግር ነው። ስለዚህ እኔ በእኛ እምነት በደንብ አይተውታል። እንግዲህ እንደ ጅምር ጥሩ ጅምር ነው ብለን ነው የምናስበው። እኛ በሀገር አቀፍ ፓርቲ እንደ መሆናችን መጠን በሁሉም የሀገሪቱ ክፍሎች ኦሮሚያንም ጨምሮ አደረጃጀትም፣ መዋቅርም አባልም አለን። ስለዚህ በተግባር የምንፈትነው ይሆናል ይሄንን አገላለጽ በውጭ ሀገር አሉ ከሚባሉ ተቃዋሚ ፖለቲካ ድርጅቶች አንዱ የኦሮሞ ዴሞክራሲያዊ ግንባር የኦህዴድን መግለጫ በታላቅ መደነቅና ጥንቃቄ እንደተመለከተው ይገልጻል። ኦህዴድ በኢትዮጵያ ውስጥ ዴሞክራሲን ለማስፈን የገባውን ቃል እንዲሁም የኦሮሞንና የሌሎችን የሀገሪቱን ሕዝቦች ጥቅም ለማራመድ ያለውን ፍላጎት ግንባሩ ያመሰግናል። እውነተኛ ዴሞክራሲያዊና ኅብረ ብሔራዊ ፌዴራል ኢትዮጵያን እውን ለማድረግ ኦህዴድ ያለውን ፍላጎትም ያደንቃል። ጥሪው ወቅታዊና ትክክለኛ አቅጣጫ የያዘ ነው ያለው። የኦሮሞ ዴሞክራሲያዊ ግንባር የኦህዴድን የአብረን እንስራ ጥያቄ በሙሉ እምነትና ከልቡ እንደተቀበለ ገልጿል። ለቪኦኤ በላከው መልእክት የመኢአድ ምክትል ሊቀመንበር አቶ ሙሉጌታ አበበ በበኩላቸው መግለጫውን በጥርጣሬ እንደሚመለከቱት አልሸሸጉም። ኢህአዴግ ለመናገር ምንም ችግር የለውም ፣ ኦህዴድንም ከኢህአዴግ ለይተን የምናየው ስላልሆነ ይናገራሉ። በተናገሩት ሀሳብና በተናገሩት ቃል ጸንተው አይገኙም አሁን መግለጫው እንደሚለው አብረው በሚያሰሩን ነገሮች አብረን እንሰራለን። ልዩነታችንን አክብረን አብሮ የመስራቱ ጉዳይ እኮ አይደለም። እኛ አሁን ትልቁ ነገር አብረን የምንሰራው አንድ ሀገር አለችን። አንድ ሀገር አብረን እንገነባለን። አንድ ሀገር በሀገር ግንባታ ላይ፣ በዲሞክራሲ ግንባታ ላይ፣ በኢትዮጵያችን እድገት ላይ አብረን እንሰራለን ከማንኛውም ድርጅት ጋር። ሌላው እኮ አብረን እንሰራለን ሲባል በፕሮግራም እና በደንብ በሬወታ ለማንገናኝም እነሱ አሪዮታ የዲሞክራሲ ነው የሚከተሉት፣ እኛ ሊበራል ዲሞክራሲ ነው የምንከተለው የፖለቲካ አሪዮታ። አለማችን ተጨፍልቆ አንድ እንሆናለን ማለት አይደለም። አሁን እነሱም የሚሉት ልዩነታችን እንድጠበቀ ሆኖ አብረ መስራት እንችላለን ነው እንጂ ለመጨፍለቅ ሀሳብ ያለ አይመስልም። እዚህ ላይ እንደሚታየው ይህንን የኦህዴድን መግለጫ ልዩ የሚያደርገው ጥሪ ማቅረቡ ነው። እስከዚህ በፊት የኢህአዴግም በአንድ ላይ ሆነም ወይንም የኢህአዴግ ድርጅቶች ወይም ኢህአዴግን የሚያዋቅሩ ድርጅቶች በተናጠል ለተቃዋሚ ፓርቲዎች በውጭም በሀገር ውስጥም አሉ ለሚባሉት ሁሉ ጥሪ ሲያቀርብ ይሄ ኦህዴድ የመጀመሪያ መሆኑ ነው። ይሄ ልዩ ያደረገውም በእናንተ በኩል ጥሩ ጅምር ነው የምንለውም ለዛ ነው። መበረታታትም አለበት። የክልል መንግስታት፣ በሌላም ክልሎች ያሉ መንግስታት ይሄንን እንደ ፋናዋጊ መከተል አለባቸው። ጥሩ ጅምር ነው የምንለውም ልዩ ስለሆነ ነው። ግን ግልጽ ያላደረገው ነገር አለ። ኦህዴድ አሁን ጥሪ ሲያቀርብ በውጭም በሀገር ውስጥም የምትገኙ የፖለቲካ ፓርቲዎች ሲል ጥሩ ሊሆን የሚችለው ሆዲድን የበለጠ ድርጅቱ የመለወጥ እና ወደ ራሱ የመመለስ ስራ ሰርቷል ብለን ማመን የምንችለው ነገር በብሔራዊ መግባባት እና በብሔራዊ እርቅ ላይ መስራት እንችላለን ብሎ ቢሆን። ይህንን ለማድረግ ማንኛውም ፓርቲዎች ይቺ ሀገር በሕልውናዋ ይቺ ሀገር ታፍራ ተከብራ የኖረች ሀገር እንደመሆኗ መጠን ሕልውናዋ እንደተጠበቀ ሆኖ እንዲቀጥል ሁላችንም የየድርሻችንን በየፕሮግራማችን በሀገራችን ግንባታና በሀገራችን አንድነት፣ በኢትዮጵያዊነት፣ በብሔራዊ መግባባት ላይ አብረን የምንሰራበት ጥሩ ጅምር ነው ብለን ልናወድሰው እንችል ነበር። ይህችን ሸፋፍነውን ያለኳት እንግዲህ ለተቃዋሚ ድርጅቶች ጥሪ መደረጉን በራሱ ተግባራዊ ይሁን አይሁን ባናውቀውም ጥሩ ጅምር ነው ብለን እናስባለን። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ረዥም ርቀት ሄዷል ያሉት ደግሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የውጭ ግንኙነት ኃላፊና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። በጉዳዩ ላይ የመድረክ አመራር አባላት ተሰባስበው አቋም እንዳልወሰዱ ያስታወሱት ፕሮፌሰር በየነ ኦህዴድ ያወጣው መግለጫ እስከ ዛሬ ካየናቸው የኢህአዴግ መግለጫዎች የዴሞክራሲ ምህዳሩን ለማስፋት የተገባውን ቃል በተመለከተ የተለየ ነው ይላሉ። ይህ ግን ቃል ብቻ መሆኑንም ያሰምሩበታል። ያለው ስርዓት እንደምናውቀው ግማሽን ሽብርተኛ ይላል። ከዚህም ተነስቶ እንደ ጠላት የምታዩበት እና ያው በላይ ስርአትና ከዚያም ላለፈው ሁሉ ቅጣት ወገኖቻችን የሚቀጡበት አንዱም ምክንያት የኛን ትረጃ ነው። ስለዚህ ይዛዴግ ስርዓት በዚያ መልክ ትረጃቸውን እንኳን ለይተው ሳያስቀምጥ ከሁሉም ፖለቲካ ድርጅቶች ጋር በሀገር ውስጥም ከውጭ ካሉትም አብረ መስራት እንፈልጋለን። የፖለቲካ ሜዳሩም ተደራሽ ይሆናል። የምን አይነት ትርጉም ያለው መግለጫ ነው። እንግዲህ ከዚያ ሁሉ ከሰጡት መግለጫዎች ነትሮ ነው የወጣው። ከኛ ከተቃዋሚ የፖለቲካ ድርጅት አንጻር የምናየው ይሄ በጣም መልካም ጅማሮ ነው የምንለውን ነው። ጥሪው ግን ሙሉ እንዳልሆነ ፕሮፌሰር በየነ አስገንዝበዋል። ምንም እንኳን በቪዲዮ የተሰነዘረው ሀሳብና የተደረገውም ጥሪ ገንቢ ቢሆንም ለመላው ሀገራችን ችግር መፍትሄ ፍለጋ በሀገር አቀፍ ደረጃ በሚደረግ የዚህ አይነቱ በረከፋች የሆነ የአቋም ለውጥ ነው ምንፈልገው። ስለዚህ እንዲያው ግማሽ መፍትሄ መቼም ለዚህ ለሀገራዊ ትልቅ ችግር መፈለግ በቂ ነው ብለን በዚሁ ብቻ ተረጋግተን የምንቀመጥ አይሆንም እና አሁን ትግላችን የዚህ አይነቱ ፖለቲካ ምህዳሩን ክፍት የማድረጉ እርምጃ በሀገር አቀፍ ደረጃ በሁሉም ክልሎች የደረሰ እንዲሆንና በማዕከላዊ ማለት በፌዴራል መንግስቱ ራሱ ማለትም በኢህአዴግ ደረጃም የዚህ አይነት አቋም መወሰድ ነው ያለበት። ያ ካልሆነ ድረስ እንግዲህ የምናደርገው ትግል ይቀጥላል ማለት። በዚህ የሆዴድ መግለጫ ይፋ እንደተደረገው ስማቸው በውል ያልተለየ አራት የማዕከላዊ ኮሚቴ አባላትም እስከሚቀጥለው የድርጅቱ ጉባኤ ድረስ መታገዳቸው ይፋ ተደርጓል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የኬንያ ፕሬዝደንት ኡሁሩ ኬንያታ ሰፋ ያለና ሁሉን ያካተተ ካቢኔ እንዲያዋቅሩ የሚጠይቅ በብዙ መቶዎች የተቆጠሩ ተቃዋሚዎች የተካፈሉበት ሰላማዊ ሰልፍ ዛሬ ሐሙስ ዋና ከተማዋ ናይሮቢ ላይ ተካሂዷል። ምክር ቤቱ ተመራጮችን ውድቅ እንዲያደርግና ፕሬዝደንት ኬንያታም በምርጫቸው ብዙ ሴቶችንና ወጣቶችን እንዲያካትቱ ፖለቲከኞች እየጠየቁ ናቸው። ከናይሮቢ የደረሰን የራኤል ኦምቦር ዘገባ አለ አዲሱ አበበ ያቀርባል። ተቃዋሚ ሰልፈኞቹ ወደ ናይሮቢ ምክር ቤት ሲያመሩ ከያዟቸው መፈክሮች መካከል የቀረቡ ዝርዝሮች ይሰረዙ የሚል ይገኝበታል። የሰልፈኛው ጥያቄ በቅርቡ ድጋሜ የተመረጡት ፕሬዚዳንት ኡሁሩ ኬንያታ የካቢናቸው አባላት ሁሉን ያካተተ ይሆን ዘንድ አሁን ያላቸው ዝርዝር እንደገና እንዲጤን የሚያሳስብ ነው። አሁን ባለው የተመራጮች ዝርዝር መሠረት ከ21 እጩዎች ስድስቱ ሴቶች ናቸው። ዕድሜያቸው ከ18 እስከ 35 ዓመት መካከል ያሉ ወጣቶች አንድም አልተመረጠ፣ ከአካል ጉዳተኞች መካከል ደግሞ አንድ መመረጡን አክቲቪስቶች ይናገራሉ። የሦስት ልጆች እናት የሆኑት የአካል ጉዳተኛዋ ሳቢየት እምቦጋ ከሰልፈኞቹ አንዷ ናቸው። መንግስት ለእኛ እውቅና ስለማይሰጠን ነው በዚህ የተቃውሞ ሰልፍ የተካፈልኩት። እንደ ማንኛውም ዜጋ ሁሉ እኛም በመልካም አስተዳደር ስራ ልንካፈል ይገባናል ነው ያሉት። ሲቤስቴ ኬንያታ የገዥውን ፓርቲ አባላት መካስ ይፈልጋሉ ይላሉ የተቃውሞ ሰልፈኞቹ። ሜርሲ ጅሊሞ የአስተዳደር አመራር ትምህርትና እውቅና ኃላፊ ናቸው። ዛሬ ወደ ምክር ቤት እየሄድን ሲሆን የካቢኔ አባላትን ለሚመርጠው ኮሚቴ አቤቱታችንን የምናቀርበውን በዚህ መልክ ነው። አሁን ባለው የተመራጮች ዝርዝር ደስተኞች አለመሆናችንን እንገልጣለን ነው ያሉት። ሜርሲ ኬንያታ ባለፈው ጥር ወር ባደረጉት ምርጫ ሴቶችን ባለማካተታቸው ከፍተኛ ተቃውሞ ደርሶባቸው እንደነበር ይታወሳል። ለዚያ ነቀፋም የሰጡት መልስ አልነበረም። ጉዳዩ በአሁኑ ወቅትም ተነስቶ እነሆ ከፍተኛ ክርክር ቀስቅሷል። የኬንያ መንግሥት ባለፈው ሰሞን ተቃዋሚው መሪ ራይላ ኦዲንጋ ባካሄዱት የኢስሙላ ቃለ መሐላ የተካፈሉ ሦስት ሰዎችን በማሰሩና ያን ስነ ሥርዓት ሊዘግቡ የተገኙ ሦስት የቴሌቪዥን ጣቢያዎችን በመዝጋቱ ከፍተኛ ሂስ ተሰንዝሮበት እንደነበር አይዘነጋም። በራይላ ኦዲንጋ የኢስሙላ ሥነ ሥርዓት ላይ ከታሰሩት ሦስት ተቃዋሚዎች አንዱ ከአገር እንዲወጡ ከተደረጉ በኋላ ካናዳ መግባታቸውን የአገር ውስጥ መገናኛ ብዙሐን ዘግበዋል። ሚጉና ሚጉና ይባላሉ። የኦዲንጋ ብሔራዊ ተቃውሞ ንቅናቄ መሪ ናቸው። በኬንያ አገር አስተዳደር ሚኒስቴር መግለጫ መሠረት የሚጉና የኬንያ ዜግነት ተሰርዟል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለአስቸኳይ ጊዜና አዲስ የሚከሰቱ በሽታዎችን ለመከላከል ጉዳይ የሚሰማራ የጤና ተጠባባቂ ሰራዊት ሲሉ የሰየሙትን ክፍል እየመሠረቱ መሆናቸውን አስታውቀዋል። ሊሳ ሽላይን ከጄኔቫው የድርጅቱ ጠቅላይ ጽህፈት ቤት ያጠናቀረችው ዘገባ አለ። አዳነች ፍስሐይ ታቀርበዋለች። ዶክተር ቴድሮስ አድሃኖም ገብረ ኢየሱስ ካለፉት ሰባት ወራት ወዲህ የዓለም የጤና ድርጅት አሰራርን ለመለወጥና ለማሻሻል የሚያስችል የስትራቴጂ እቅድ ለማውጣት ሲሰሩ መቆየታቸውን ገልጸዋል። የእቅዳቸው ዋናው ትኩረት ፈጣንና ውጤታማ የሆኑ የአስቸኳይ ጊዜ ምላሽ እርምጃዎች እንዲኖሩ ማድረግ መሆኑን የዓለም የጤና ድርጅት ኃላፊው አስገንዝበዋል። የያዝነው ዓመት የስፓኒሽ ፍሉ በተባለው በሽታ ምክንያት አንድ መቶ ሚሊዮን የሚሆኑ ሰዎች ያለቁበት አንድ መቶኛ ጊዜ ነው በአንደኛው የዓለም ጦርነት ወቅት ካለቁት የበዙ ሰዎች ናቸው የሞቱት። ዓለም አሁንም ለወረርሽኝና አዲስ ለሚከሰቱ በሽታዎች የተጋለጠ መሆኑን ዶክተር ቴድሮስ ተናግረዋል። ለዚህ ችግር ፈጣን ምላሽ ለመስጠት ዝግጁ መሆን እንደሚያስፈልግም ገልጸዋል። ኢፍ አንድ ነገር ቢከሰት የትኛውም ሀገር ብቻዋን ልትወጣው አትችልም። ስለሆነም የጤና መጠባበቂያ ኃይል ሰራዊት ኃይል ወይም ሰራዊት በተለያዩ ቦታዎች እንዲኖር ያስፈልጋል። ምክንያቱም የተሻለ ይዞታ ያላቸው ሀገሮች ሌሎችን ሊረዱ ይችላሉና። እነዚህን አደጋዎች ለመከላከል ከሀገሮች ጋር መስራት ወሳኝ መሆኑንም ዶክተር ቴድሮስ አክለዋል። ዶክተር ቴድሮስ በሆነ ቦታ አስቸኳይ ሁኔታ ቢፈጠር በፍጥነት የሕክምና አገልግሎት ሊያደርጉ የሚችሉ በብዙ ሺህ የሚቆጠሩ በሚገባ የሰለጠኑ የጤና ጥበቃ ሰራተኞች በአምሳ ሀገሮች ውስጥ እንዲኖሩ የማድረግ ራዕይ እንዳላቸው አስታውቀዋል። ሀገሮች እንዲህ አይነቱን ኃይል በራሳቸው ወጪ እንዲመሰርቱና አቅም ያነሳቸው ሀገሮችን እንዲረዱ እንደሚጠብቁ ዶክተር ቴድሮስ ገልጸዋል። በኢትዮጵያ የጤና ጥበቃ ሚኒስትር ሆኖ ያገለገሉት ዶክተር ቴድሮስ የዓለም የጤና ድርጅት ዋና ስራ አስኪያጅነት ስልጣን የተረከቡት ባለፈው ዓመት እንደ አውሮፓ አቆጣጠር ሐምሌ አንድ ቀን ነው። ባለፈው ጥቅምት ወር ያኔ የዚምባብዌ ፕሬዚደንት የነበሩትን ሮበርት ሙጋቤን የዓለም የጤና ድርጅት የበጎ ፈቃድ አምባሳደር አድርገው በሾሙበት ወቅት ዓለም አቀፍ ጩኸት በማስከተሉ እንዲቀር ተደረገ። ዶክተር ቴድሮስ ሮበርት ሙጋቤን የሾሙት በቅንነት መንፈስ እንደነበር ገልጸው በድርጅቱ ላይ ሊያሳድር ከሚችለው አንደምታ አንጻር ሲታይ ግን ጸጸት እንደተሰማቸው ገልጸዋል። አሁን ግን ይህን ወደ ጎን ትተን በአስቸኳዩ የጤና ጉዳይ ላይ ማትኮር ያስፈልጋል ሲሉ አስገንዝበዋል። ለምሽቱ ያሰናዳናቸውን ዘገባዎች እዚህ ላይ ገታ እናደርግና ወደ ልዩ ዝግጅታችን እናልፋለን። የጥቁር አሜሪካውያን ወር የካቲት የጥቁሮች ታሪክ ወር የዛሬውን በጋዜጠኛ ታሪክን ጀምር እስቲ በጋዜጠኛ እንደመድመዋለንና የዛሬ ሰባ አራት ዓመት በዛሬዋ ዕለት ዋይት ሃውስ ለመግባት ሃሪ ማካልፕን የመጀመሪያው ጥቁር ጋዜጠኛ ሆነ። በ1957 ዓ ም ዛሬ ጥቁሮቹ ድንቃድንቅ ድምፃውያን ዘ ሱፕሪምስ ስታፕ ኢን ዘ ኔም ኦፍ ላቭ በፍቅር አምላክ ቁም የሚለውን ነጠላ ዜማቸውን አወጡ። በቢልቦርድ ፖፕ ሲንግልስ ሰንጠረዥ ላይ ለሁለት ሳምንታት ተቆጣጥረውት ቆይተዋል ከመጋቢት 12 እስከ መጋቢት 26 1957 ዓ ም ስለ መሐመድ አሊ ካሼስ ክሌይ ትናንት አንስተን ነበረ መሐመድ አሊ ሃይማኖቱን ወደ እስልምና ለውጦ መሐመድ አሊ እንደሚባልም ያሳወቀበት ቀን ነበር ትናንት ይህ የከባድ ሚዛን ሻምፒዮን መሐመድ አሊ በሊዮን ስፒንክስ የተሸነፈው ዛሬ በ1970 ዓመተ ምህረት ነበር መንገድ ሲበረታ ብርቱ ሰው አይቆምም። ዌን ዘ ጎይንግ ጌትስ ታፍ ዘ ታፍ ጌት ጎይንግ፣ የቢሊ ኦሽን ዝማሬ በዛሬዋ ዕለት በ1978 ዓመተ ምሕረት በእንግሊዝ አንደኛ ሆነ። ወደ ሌላ ጋዜጠኛ ልምጣ። ነጭ ጋዜጠኛ ነው። አንዲ ሩኔ የሚባል የአሜሪካው የሲቢኤስ ዜና አውታር 60 ሚኒትስ ፕሮግራም አቅራቢ ዘረኛ አገላለጽ አየር ላይ በመጠቀሙ በዛሬዋ ዕለት በ1982 ዓ ም ለሦስት ወራት ያለ ክፍያ ከሥራው ታግዶ እንዲቆይ ተወሰንበት። እናመሰግናለን ሶሎሞን ስለ ዝግጅቱ። ነገም ደግሞ ሌሎችን ዝግጅቶች ይዘን እንደምትቀርብ ተስፋ እናደርጋለን። ታሪክ ይዘን እንመለሳለን። ልክ ነው። አሁን ወደ ቀሪው ዝግጅቶቻችን እናልፋለን። ከሁለተኛው አጋማሽ መደበኛ ስርጭቶች ዝግጅቶች ቀዳሚው ባህልና ማህበረሰብ የምሽቱ የባህልና ማህበረሰብ ፕሮግራም እውቁን ብዕረኛ ሰሎሞን ደሬሳን ለማስታወስ በተሰናዳ ልዩ ሥነ ሥርዓት ላይ ያተኩራል። በቅርቡ ያረፈው አንጋፋው ገጣሚና የሥነ ጽሑፍ ሰው ሕይወትና ሥራ ላለፉት ከ30 በላይ ዓመታት ለዘለቀ ጊዜ ይኖርባት በነበረችውና ሁለተኛ ሀገሩ በነበረችው ዩናይትድ ስቴትሷ ሚኔሶታ ክፍለ ግዛት ነው ለየት ባለ ደማቅ ሥነ ሥርዓት የተዘከረው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ተከታትሎታል። የመጀመሪያውን ምጥን ዝግጅት እነሆ። ሜኒሶራ ሴሌብሬት ሰለሞን ደሬሳ፣ ሜኒሶታ ሰለሞን ደሬሳ ታከብራለች፣ ሜኒሶራ ሰለሞን ደሬሳ ኒያለቲ፣ ሜኒሶራ ሰለሞን ደሬሳ ትዘክር፣ ሜኒሶራ ሰለሞን ደሬሳን ቦንቻዙ። እንደምን አመሻችሁ ይህንን ፕሮግራም ባዘጋጀው በብዕርና ዜማ እንዲሁም ዛሬ ልናክብረው እናስበው በተቀመጥ ነው። ለጋሽ ስም እንኳን ልናመጣችሁ እንላለን። የመድረኩ መክፈቻ ድምፆች ናቸው። አሁን ብዕርና ዜማ ይባላሉ። ብዙዎችን ያሳትፈው የዚህ ስነ ስርዓት አዘጋጆች በመካከለኛው ምዕራብ ዩናይት ስቴትሷ የሚኒሶታ ክፍለ ግዛት ምንትዮቹ የሚኒያፖሊስ ና የሴንት ፖል ከተሞች የከተሙት ወጣቶች የሶሎሞን ድሬሳን ህይወትና ስራዎች ረዥምና ባለብዙ ቀለም የህይወት መንገዶች እንደ ትዕይንት ውልብ ለማድረግ የሞከረ ቅንብር እንዲህ አሰናዱ። ለምሽቱም ሁለቱን ጋብዘናል። ስሜ በሀይሉ ደርሶ ማርጌ ይባላል። በአዲስ አበባ ዩኒቨርሲቲ የትያትር ጥበባት ትምህርት ክፍል ተመራቂ ነኝ። በቲያትር ጥበባት ከአስር አመት በላይ አዲስ አበባ ህጻናትና ወጣቶች ቲያትር በተዋናይነት በደራሲነት እና በአዘጋጅነት ተሰራ ቆይቻለኝ። ወደዚህ ከመምጣቴ በፊት አንድ ስድስት የሚሆነው የህጻናት ቲያትሮችን በጽሁፍ አዘጋጅቼ በመድረክ ላይ እዛ መቅረብ ችለዋል። አባት ነኝ። አሁን እዚህ ደግሞ ከመጣሁ በኋላ አዲስ አበባ ጀምሮ ከማውቃቸው የጥበብ ወጣቶች እና እዚህ ደግሞ በተለያየ አጋጣሚ ከተዋወቅኳቸው ወንድሞችና ጓደኞች ጋር በመሆን ብዕርና ዜማ የሚል ቡድን አቋቁመን መልካም የሚሆኑ እንቅስቃሴዎች እያደረግን እንገኛለን። በመጀመሪያ እድሉን ስለሰጠህን በጣም እናመሰግናለን። በብዕርና ዜማ ስም እና በፕሮግራም ባዘጋጀንለት ሰለሞን ደሬሳ ስም እናመሰግናለን። እኔ ሙሉ ስሜ ቃል ኪዳን አለማየው ሞላ ነው። ከልጅነ ጀምሮ አጅደኩ ድሬዳዋ ላይ የተለያዩ የግጥም ስራዎችን ጽሁፎችን ወደዛ አጋድል ነበር፣ አነብ ነበር ጽሁፎችን ትምህርቴ እንኳን ወደ ሳይንሱ ያደላ ነው። ግን ለዛ በጣም ህሳብ ነበር እና እዚህም መጥቼ እንደነ ባህሩ አይነት ሰዎች መተዋወቄ ነው ወደዚህ ስራ እንድቀርብ ያደርገኝ። በቅርቡ ከዚህ አለም በሞት የተለየው ታላቁ ገጣሚ እቁ ብዕረኛ ሰለሞን ደሬሳ እንደ ወዳጅ እና እንደ ጥበቡ አድናቂ ህይወትና ስራውን የተዘከራችሁበት ስነ ስርዓት በቅርቡ አካሄዳችኋል። እስኪ ከግል ስሜታችሁ እንንደርደር። በኃይሉ ሰለሞን ዴሬሳ ለአንተ ምንድን ነበር? ስራዎቹን መቼ ተዋወቅካቸው? ጋይ ሰለሞን ሁለት ጊዜ ነው የተዋወቅኩት ማለት የመጀመሪያው ትውውቅ ትምህርት ቤት እያለሁ አዲስ አበባ ዩኒቨርሲቲ የኢትዮጵያን ሊትሬቸርስ እና እዛ ላይ ያው ከነበረው አስተዋጽኦ አንጻር ለመተዋወቅ እድሉን አግኝቻሉ። በመምህሮች አማካኝነት ማለት ነው። በአካል እሱ ተገኝቶ ሳይሆን ስራዎቹን መሰረታ ሌሎች መምህራኖች አስተዋውቀው ያኔ የተዋወቅኩት ጋሽ ሰለሞን እና እዚህ ሚኒሶታ መጥቼ የተዋወቅኩት ጋሽ ሰለሞን ለእኔ ሁለት አይነት ሰዎች ናቸው። የተዋወኩት ብታገኘው ብዙ ለመግባባት ወጣ ያለ ነገር ያለው የሚከተላቸውን መንገዶች ወጣ ያሉ ስለነበሩ ለመግባባት ትንሽ የሚያዳግት ነገር መስሎ ነበር የሚታይ። ምናልባት የእኔ የፐርሴፕሽን ችግር ይሆናል ወይ መምህሮችን ሲያስተምሩ የገለጹበት እሱን ወይም የተረዱበት መንገድ ሊሆን ይችላል ወይም የእኔም ያረዳድ ችግር ሊሆን ይችላል። እዚህ ከመጣው በኋላ ግን በአንድ አጋጣሚ ያው እኛ ብርና ዜማ እንግዲህ የመመስረቱን ዋና ምክንያት አንዱ ጋይ ሰለሞን ነው ማለት ይቻላል። ምክንያቱም እኛ ለመጀመሪያ ጊዜ አሁን የምታቀን የምታናግረው ቃል ኪዳንም እኔም እና አረጋዊ ሰብለን አብዛኞቻችን የበረና ዜማ አባላት መጀመሪያ መገናኘት የቻልነው ጋይ ሰለሞንን በህይወቱ እያለ እንዘክረው፣ ስራዎቹን አንስተን በህይወት እያለ እናክብረው የሚል ሀሳብ ወንድማችን ሱራፌል ወንድሙ ይዞ መጣና በዛ ምክንያት ነው መገናኘት ይቻለ። ከዛ በፊት አንተዋወቅም ነበር። ስለዚህ ያኔ ሰለሞንን የመተዋወቅ እድል አገኘው። በተለይ አንድ ምሽት አብረን ረጅም ሰዓት ቆየን። ወደ ቤቱም ሲሄድ አጋጣሚ ራይድ የመስጠት እድል ገጠመኝ። ብዙ ነገሮች ስናወራ አንዳንዴ አባቴም ሁሉ ይመስለኝ ነበረ። ስለ ህይወት ሲያወራኝ ስለ ራሴ በግል ለምሳሌ ልጅ ስለ መውለድ ጥቅምና ከልጅ ያገኛቸውን ነገሮች ከፕሮፌሽን አንጻር ምን አይነት ነገር ማድረግ እንዳለብኝ፣ ለእውቀት ለማግኘት ምን አይነት መንገድ መከተል እንዳለብኝ፣ አንድ አይነት መንገድ ወይም ትምህርት ቤት መግባት ብቻ የእውቀት መንገድ መሆን እንደሌለበት፣ በጣም ብዙ የማልጠብቃቸውን ነገሮች ግራ እስኪያጋባኝ፣ በፊት የሳልኩት ጋይ ሰለሞን አሁን መጥቼ የማዋራው ጋይ ሰለሞን ነው ወይ ብዬ ወደ ቤት ስሄድ እስክገረም ድረስ ማለት ነው። በዚህ በዚህ ሁለት አይነት መንገድ የምተዋወቅ እድል ገጥሞኛል። ከዛ በኋላ ግን በጣም በተለይ ከኛ ከብርና ዜማ ቡድን ጋር አታችመንቱ ቀላል አልነበረም። ለእኛም በጣም ትልቅ ትልቅ እሱን ማጣት በጣም ትልቅ ጉዳት ነው የሆነብን፣ ግን ደግሞ አዚ ሴም ታይም አውቀንም ደግሞ ከሱ ብዙ ነገሮችን በዚህ አጭር ጊዜ ውስጥ ማግኘታችንን ትልቅ ደግሞ በዚህ አይነት መንገድ ነው ጋር ሰለሞን ሌሮም በሁለት መንገድ ታዋቂ ያለው ብልሃል። ብዕርና ዜማ የተሰኘችው ማህበራችሁ የመንፈስ አባት ያደረገውም ይመስላል። እሱን ለመዘከር የጀመረው ማህበራችሁ ከህይወት በኋላም በቅርቡ ቀደም ብዬ በመግቢያው እንደጠቆምኩት ህይወትና ስራውን ተዘክራችሁበታል። ወደ ቃል ኪዳን ልሻገር። ቃል ኪዳን አንተስ ሰለሞን ደሬሳ ለአንተ ማነው? እንዴት ተዋወቀው? ስራዎቹንስ ከዚያ ቀደም የማንበብ የማወቅ እንደ ባህይል ሁሉ ከስራዎቹ ጋር የመታዋወቅ እድል ነበረ? ሆይ እኔ ጋሽ ሰለሞን እውነት ለመናገር ያወቅኩት እዚህ ከመጣው ነው። ሚሊኒያል የሚባለው የቅርብ ዘመን ትውልድ ላይ ያለው ሰው ነኝ እና ድሮ ያደረጋቸው በስራ እንደዚህ ነበር የሚሰማው እዚህ ከመጣው በኋላ ትንሽ ትንሽ ሰማ ነበር። ግን በደንብ መጀመሪያ የተዋወቅኩት ጁን ሀያ አንድ ላይ ፕሮግራም አለ ብሎ ሱራፊሮን ደግሞ ደውሎ ኮንታክት አድርጎኝ እዛ ላይ ግጥም እንድታነብ አስቤ ነው። የጋሽ ሰለሞን ግጥም ይኖራል ትዝ ይለኛል። አንዱ ቀለማት ነው፣ ጓደኛው በጣም የቅርብ ወዳጁ ለስክንድሪ ጻፎ ነው እና ፕሮግራም አለ ብሎ ሱራፌል ደወለልኝ። ያኔ ዘበት ፊቱ ላይ ያለ ግጥም ነው እሱን መድብል ላከልኝ። ከዛ በኋላ ማን ነው ጋይ ሰለሞን ስራው እንዴት ነው የሚለውን ሰርች ሳደርግ ዩቲውብ ላይ የተለያዩ በኢትዮጵያ ቴሌቪዥን የተሰሩ ዶኩመንተሪዎችን አየው። ግጥሙ ግን እውነት ለመናገር መጀመሪያ ከበደኝ። እንዴት ነው ማነበው? እንደውም ከሱራፌል ጋር ስደዋወል ትዝ ይለኛል፣ እንዴት አድርጌ እዚህ ጋር ላነበው? እንዴት ነው ወደ ትርጉም አመጣው? ምክንያቱም እሱን ግጥም ወለሎ ነው የሚላቸው፣ ለየት ያሉ ናቸው። እና ያ ነበረ መጀመሪያ፣ በዛ ነበር ያውቁት። ከዛ ፕሮግራሙ ላይ ስንሄድ ሌላ ተጋባዥ እንግዳ ያው አሲስታንት ፕሮፌሰር ተስፋዬ ገጽሰም ነበሩ። እሳቸውም ያው በኢትዮጵያ ቲያትር ውስጥ ከአርባ አመት በላይ ያላቸው ሰው ናቸው። ሴሌብሬቲንግ ዘ ወርክስ ኦፍ ሰለሞን ደሬሳ ብሎ ነበር ያዘጋጀው ያኔ ሱራፌል ከኢትዮጵያ ኮሚኒቲ ጋር መተባበር እዛ ላይ ያገኘሁት። ከዛ ትዝ ይለኛል እንደውም አንድ ጥያቄ ጠይቄው ነበር። በጣም የገረመኝ ነገር በኋላ ነው የእሱን ፍልስፍና እያየሁ ስመጣ የተረዳሁት አመላለሱ እንጂ በጊዜው በቃ እኔ አጠያቄ ያ ትውልድ በጣም በሀሳብ ይፏከት ነበር። በሀሳብ ብዙ ትሉ ነበረ። ጋሽ ሰለሞንና ተስፋዬ መድረክ ላይ ነበሩ እና ለዚህ ትውልድ ምን የምትሉት አለ አይነት ጥያቄ ነበር የጠየኩት። ቃል በቃል ትዝብ ይለኝ እና ያኔ የመለሰው መልስ ምንም፣ በቃ ብዙም አክብደ የምታየው ጉዳይ አይደለም። ልክ ያንተ ዘመን ደግሞ አሁን ነው የምትሰራውን ትሰራለህ፣ ካለፈ በኋላ። ቀለል አድርጎ ነው የመለሰው። ያው እኛ በሰዓቱ የምናየውን ሰራን፣ አሁን ሲያልፍ ደግሞ ሰዎች እንደዚህ አዩት፣ እንጂ ምንም ይደንቅ ነገር አይደለም አለ እና በኋላ ግን ሱራፌልንም እንደ ወዳጅ እንቀርበዋለን። ብዙ ስራዎቹንም እሱ ይመረምራል። እንደዚህ ስናወራ ኢምፐርማነንስ የሚባለው ይሄ እሱ የሚከተለው በጣም አንድ ነገር ቋሚ አድርጎ አለማየት፣ ቋሚን አለማምለክ ይላል። እንዳሁም ኒርቫና የሚለው ግጥሙ ላይ ሱራፊል ገልጾታል። እና በጣም ቀለል አድርጎ በኢምፐርማነንስ የሚያምን ሰው ነው እሱ እና ከዛ ጋር የተገናኘ መልስ እንደመለሰልኝ እያደር ነው ይገባል። ከቃል ኪዳንና ከባህሉ ጋር እንመለሳለን። በመታሰቢያ ስነ ስርዓቱ ከተሰሙ ድምፆች ደግሞ ነገር የተፈተነባቸው የቀኑ አዋዋል ሊሆን ብሎ ማምሻው ቅዝቃዛ ገላጋይ ቅዝቃዜ አጥንትን ከስቃ ጠፈሩ ሰሜን ነፋስ ጠርቦት አጥቁሮ አሰማይቶት ከወለል እስከ ዜኒት አጥርቶት እንደ ፍጥረት መጀመሪያ ነደት አሸብርቃ ተሲያት ጥድታትና ጀንበር ልትቀበል ድልገብ የበልግማቴት እንኳንስ ስንመኛት ለአስባት በማልደፍራት ውበትን በለገሰች ነ ለጋጭ ነጋ። በመጋረጃ ቀዳዳ ደፍራ ዘልቃ ከሀሳብ ከስሜት ብርሃን መራጭ ተዋል ሁለት ከመድረኩ ድምፆች ነበር የሰማችሁት። ከወጣቶቹ ጋር ያደረግነውን ቃለ ምልልስና የመድረኩን ቀሪ ቀለም ብዙ ድምፆች ይዘን ሰፋ ባለሌላ ዝግጅት እንመለሳለን። ለአሁኑ ግን እንግዶቼን ቃል ኪዳድና ባህሉን አመሰግናለሁ ጊዜ ርስጥልኝ አሉላ እንዳለው ፕሮግራሙ አልተቋጨም። ሌላ በሌላ ፕሮግራም ቀሪውን ይዞ ይቀርባል። አሁን የተፈጥሮ አካባቢ ሳይንስና ሕይወትን ከማቅረባችን በፊት ማስታወቂያ አለን። ሳይፎን ከቪኦኤ በነጻ ሳይፎን ፒኤስአይ ፒኤችኦኤን ነው። በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለማስታወቂያ ጋጋታና ያለአንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። ቆንጂት የሳይንስና ቴክኖሎጂው አካል በመሆኑ የሳይፎንም ማስታወቂያ ብዙ ማራቅሽም በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ፍሪ ዶት ኮም ደግመዋለሁ። ኤምኢልኬኤምዚኢንኤ አት ፒስአይፒችኦኤን ሶስት ቁጥር ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርስዎታል። የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ፣ ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት መፈለግ የሚሹትን መረጃ ማግኘት ይችላሉ። ከሳይፎን ሳይፎን ከቪኦኤ በነጻ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ካለፈው ዓመት ወዲህ በኢራቅ ተቆጣጥሯቸው ከነበሩት ግዛቶች፣ በሶሪያም ይዟቸው ከነበሩት ከተሞች አብዛኞቹን አጥቷል። ይሁንና በጦርነቱ ምክንያት ተፈናቅለው የነበሩት ሰዎች በሰላም ወደ መኖሪያዎቻቸው እንዲመለሱ ለማመቻቸት አካባቢዎቹን ማረጋጋት ያስፈልጋል። ጽንፈኞቹ አማጽያን ሲሸሹ የመልሶ ማቋቋም ጥረትን ለማሰናከል ሲሉ በየቦታው ፈንጂዎች ጠምደው ሄደዋል። ሌሎችም ወደ አካባቢያቸው እንዳይመለሱ ለመቀጣጫ ሲሉ የሚመለሱትን ሲቪሎች ይገድላሉ። ለሶሪያውያንና ለኢራቃውያን የሚያስፈልጉትን ነገሮች ለማሟላት ሲሉ ትልቅ አደጋዎችን እየተጋፈጡ ይሰራሉ። አካባቢዎችን ከፈንጂዎች ለማጽዳት እየጣሩ ናቸው። ቤተሰቦችንም ስለ አደጋው ያስተምራሉ፣ ያስጠነቅቃሉ። ሶሪያ ውስጥ ለምሳሌ በጥምረት ኃይሉ የተደገፈ ከፈንጂዎች የማጽዳት ጥረት ከ90 በላይ በሚሆኑ ቦታዎች ላይ የማጽዳትና የማጥናት ተግባር ተካሂዷል። ይህ ተግባርም ትምህርት ቤቶችን፣ የጤና ተቋማትን፣ ድልድዮችንና የውሃ አቅርቦት ጣቢያዎችን ያካትታል። በመላ ራካ ዙሪያም የፈንጂ አደጋ ትምህርት እየተሰጠ ነው። አብዛኞቹ ልጆችና ወጣቶች ለሆኑት ከ30 ሺህ በላይ ተጠቃሚዎችን ያዳርሳል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ቀብሯቸው የሄደ ከፍተኛ ብዛት ያላቸው ፈንጂዎችን የማጽዳት ተግባር እጅግ ከባድ ነው። ይሁንና ነፃ የወጡትን አካባቢዎች መልሶ ለማቋቋም ጥረት ወሳኝ ነው። ስደተኞችና ተፈናቃዮች በፈንጂዎች ወደ ተበከሉ አደገኛ ቦታዎች በሰላም ሊመለሱ አይችሉም። እስካሁን ባለው ጊዜ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር 14 ሚሊዮን የሚሆን ዶላር ለዚሁ ተግባር መድቧል። በአሜሪካ የሚረዱት አጋሮች ታዲያ ኢራቅ ውስጥ 45 ቶኖች የሚሆኑ ፈንጂዎችን አስወግደዋል። በሶሪያ ደግሞ 14 ሚሊዮን አጽፋ ሜትር የሚሆን አካባቢን ከፈንጂ አጽድተዋል። ኢራቅ፣ ዮርዳኖስና ሊባኖስ ድንበሮቻቸውን ለመቆጣጠር ብሔራዊ ግዛታቸውን ለመከላከል የጽንፈኛ ድርጅቶች ጥቃትን ለመቋቋምና ወታደራዊ ስልጠናን ከፍ ለማድረግ የሚያስፈልጓቸው ወታደራዊ መሳሪያዎች እንዲያገኙ ለማድረግ የውጭ ጉዳይ ሚኒስቴሩ 841 ሚሊዮን ዶላር ሰጥቷል። እስላማዊ መንግስት ነኝ የሚለውን ቡድን በፍጥነት ማሸነፍ ቅድሚያ ሊሰጠው ይገባል። ዩናይትድ ስቴትስ በመካከለኛው ምስራቅ በአንደኛ ደረጃ ቅድሚያ የምትሰጥበት ጉዳይ ነው። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን እስከሚያከትምበት ጊዜ ድረስ ዩናይትድ ስቴትስ ከኢራቅና ከሶሪያ ህዝብ ጋር እንዲሁም በዓለም ዙሪያ ካሉት አጋሮቻችን ጋር መቆሙን ትቀጥላለች ገና ብዙ መሰራት ያለባቸው ነገሮች አሉና ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና። ጋዜጠኛ እስክንድር ነጋና አቶ አንደዋለም አራጌን ጨምሮ 746 እስረኞች በይቅርታና ክሳቸው ተቋርጦ እንዲለቀቁ መወሰኑን የሀገር ውስጥ መገናኛ ብዙሀን ዘገቡ። ጠቅላይ አቃቤ ህግ ለመገናኛ ብዙሀኑ እንዳስታወቀው 417 እስረኞች በይቅርታ፣ 329 ሰዎች ደግሞ ክሳቸው ተቋርጦ እንዲለቀቁ ወስኗል። ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ እስክንድር ነጋ መጀመሪያውኑ ሊታሰር እንደማይገባው በመግለጽ ዜናው አስደሳች ነው ብሏል። የኬንያ ፕሬዝደንት ኡሁሩ ኬንያታ ሰፋ ያለና ሁሉን ያካተተ ካቢኔ እንዲያዋቅሩ የሚጠይቅ ብዙ መቶዎች ተቃዋሚዎች የተካፈሉበት ሰላማዊ ሰልፍ ዛሬ በዋና ከተማዋ ናይሮቢ ላይ ተካሂዷል። አድማጮች ለዛሬ ያዘጋጀነው ዝግጅት በዚሁ ይጠናቀቃል። ያስተናግድናችሁ ቆንጅ ይታየና፣ እኔም ሰለሞን አባተ ነኝ። አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ደህና ደሩ፣ ደህና ደሩ።